የታሊባኑ መሪ ሞላህ ኡማር ስለማረፋቸው ዘገባዎች መውጣታቸውን እናውቃለን። እነዚህን ዘገባዎች በማሰባሰብ ላይ ነን። ተጨማሪ ትክክለኛ መረጃዎችን ወይም ደግሞ ለዘገባዎቹ ማረጋገጫ እንዳገኘን መገናኛ ብዙኃንና የአፍጋኒስታን ሕዝብ እንዲያውቀው እናደርጋለን። የአፍጋኒስታን መንግስት ቃል አቀባይ ሰይድ ዛፋር ሃሼሚ ትናንት ስለ ሙላህ ኦማር ሞት የሰጡት አስተያየት ነበረ። በህይወት ዘመናቸው በቀዝቃዛው ጦርነት ወቅት ከሶቪየት ህብረት በኋላም ከሰሜን አትላንቲክ የጋራ መከላከያ ቃልኪዳን ድርጅት ኔቶ ጋር አፍጋኒስታን ውስጥ ማብቂያ ያጣ ውጊያ ሲያካሄዱ ስለቆዩት ስለ ሙላህ ኦማር ብዙም የሚታወቅ ነገር የለም። በጎርጎሮሳዊው 1996 ዓ ም የታሊባን ሚሊሺያዎች የአፍጋኒስታንን ዋና ከተማ ካቡልን ሲቆጣጠሩ የታሊባን መንግስት መሪ የሆኑት ኦማር እስከ ለተሞታቸው ድረስ ሚስጥራዊ ሰው ነበሩ። ኦማር የትና መቼ እንደተወለዱ የሚገልጹ መረጃዎች እንኳን የተለያዩ ናቸው። ቡድናቸው ታሊባን ባሳተመው የሕይወት ታሪካቸው ላይ ኦማር በጎርጎረሳዊው 1960 አፍጋኒስታን ደቡባዊ ካንዳሃር ውስጥ በሚገኘው ካክሪዝ በተባለው ቀበሌ መወለዳቸው ሰፍሯል። በአምስት ዓመታቸው አባታቸው ሲሞቱ ሁለት አጎቶቻቸው ጋር ለማደግ ወደ ሌላዋ ደቡባዊ ክፍለ ሀገር ኡርዝጋን ሄዱ። በዚህ ቦታም በአካባቢው በሚገኙ መድረሳዎች የእስልምና ሃይማኖት ትምህርት ይከታተሉ ነበረ። ሆኖም ትምህርታቸውን አቋርጠው በጎርጎሮሳዊው 1979 ሀገራቸውን በወረረችው በሶቪየት ህብረት ላይ የተከፈተውን ውጊያ ተቀላቀሉ። ሶቪየቶች በ1989 ከአፍጋኒስታን ሲወጡ ኦማር በአሜሪካንና በፓኪስታን ሲደገፉ እንደነበሩት እንደ ሌሎቹ ሙስሊም ተዋጊዎች በሶቪየት ይደገፍ የነበረው የአፍጋኒስታኑ የሞሐመድ ናጂቡላህ መንግስት እስከወደቀበት ተዋግተዋል። በዚሁ ውጊያም ኦማር ቀኝ አይናቸውን አጥተዋል። በ1990ዎቹ መጀመሪያ ላይ አፍጋኒስታን የእርስ በርስ ጦርነት ውስጥ ስትገባ ሙጃሃዲኖች ስልጣን ለመያዝ መገዳደል ጀመሩ። በዚህ ጊዜ ሙላ ኦማር ራሳቸውን ከጦርነቱ አግለው በካንዳሃር መንደሮች እስልምናን በመስበክ ነበረ ያሳለፉት። በኋላም በ1994 በሀገሪቱ ፖለቲካ መሳተፍ ጀመሩ። በዚሁ አመት 50 በሚሆኑ የመድረሳ ተማሪዎች ታጅበው ከካንዳሃር ወደ ሌሎች የአፍጋኒስታን ክፍላተ ሀገር በመሄድ ጦር አበጋዞች ያቋቋሟቸውን ህገወጥ ቀረጥ መሰብሰቢያ ኬላዎች በማንሳት የህዝቡን ድጋፍ አገኙ። ይህም በሀገሪቱ እየተስፋፋ የሄደው የታሊባን ንቅናቄ መነሻ እንደሆነ ይነገራል። በኋላም በፓኪስታን ድጋፍ የኦማር ኃይሎች በ1996 ዋና ከተማይቱን ካቡልን ተቆጣጥረው ፕሬዚዳንት ናጅቡላን ከገደሉ በኋላ ሙላ ኦማር የመሪነቱን ስልጣን ተረከቡ። በ1998 ከሀገሪቱ ዘጠና በመቶውን የተቆጣጠሩት የኦማር ኃይሎች በሀገሪቱ የሸሪያ ህግ ደነገጉ። በዚህ ጊዜም የኦማር አገዛዝ ዘግናኝ የሰብአዊ መብት ረገጣዎችንና ጭፍጨፋ በመፈጸም ተከሷል። በታሊባን አመራር የሴቶች መብቶች የተገደበ ሲሆን አናሳ የህብረተሰብ ክፍሎችም ይበደሉ ነበረ። በዚህ ወቅት ነበረ አፍጋኒስታን የዓለም አቀፉ አሸባሪ ቡድን የአልቃይዳ መሪዎች መሸሸጊያ የሆነችው። የቀድሞ የአልቃይዳ መሪ ኦስማ ቢንላደን ከኦማር ጋር ቅርብ ግንኙነት የመሰረተው ካንዳሃር ውስጥ በኖረበት ወቅት ነው። ታሊባን ለአልቃይዳ መሪዎች በሚሰጠው ከለላ የገንዘብ ድጋፍ ያገኝ ነበረ። ቢንላደን በአሜሪካን መስከረም 1994 ለደረሱት የሽብር ጥቃቶች ኃላፊነቱን ሲወስድ አሜሪካን ቢንላደንን አሳልፈው እንዲሰጧት ሙላህ ኦማርን ብትጠይቅም ኦማር ጥያቄውን ውድቅ አደረጉት። ይህም አሜሪካን አፍጋኒስታንን እንድትወር ከማብቃቱም በተጨማሪ ከምዕራባውያን አጋሮቿ ጋር ኦማር ሲያካሂዱ የቆዩት ረዥም ጦርነት መነሻም ሆነ። በአሜሪካን የሚመራው ጦር በጎርጎሮሳዊ 2001 ዓ ም ካቡልን ሲይዝ ኦማር ወደ ፓኪስታን ሸሹ። ኦማር ከፓኪስታን የደህንነት መስሪያ ቤት ጋር ቅርብ ግንኙነት ነበራቸው ተብሎ ይታመናል። በአፍጋኒስታን የበርካታ አፍጋናውያንንና የአሜሪካን የጸጥታ ኃይሎችን የገደሉ የአጥፍቶ ጠፊ የቦምብ ጥቃቶችን ሲጥል የቆየው የታሊባን መሪ ሙላህ ኦማር በአፍጋኒስታንና በፓኪስታን ለሚገኙ የታሊባን ተዋጊዎች እንደ አባት የሚታዩ መሪ ነበሩ። ታሊባንን አንድ አድርጎ በማቆየት የሚታወቁ ግርማ ሞገስ ያላቸው መሪም ይሏቸዋል።